so የያቤሎ ከተማ የተገነባው የቦረና ዩኒቨርሲቲ በቅርቡ ተማሪዎችን ተቀብሎ እንደሚያስተምር ተነግሯል። ባለፈው ሳምንት ማብቂያ የተመረቀው ቦረና ዩኒቨርሲቲ የዞኑን ኢኮኖሚ ለማነቃቃት ጠቃሚ መሆኑን የቦረና ነዋሪዎች ለቪኦኤ ገልጸዋል። ነዋሪዎቹ አሁንም ዞኑ የመሰረተ ልማት እጥረት ያለበት መሆኑን ገልጸው በተለይ በንጹህ መጠጥ ውሃ ረገድ ያለው ችግር መፈታት አለበት ብለዋል። የዞኑ አስተዳደር በበኩሉ መንግስት የቦረና ዞን መጠጥ ውሃ ስራ ን በፍጥነት ለማገባደድ በቂ ገንዘብ መመደቡን ተናግሯል። ገልሞ ዳዊት ተጨማሪ አለው። አቶ ውቃ ገርሴኦዳ የያበሎ ከተማ ነዋሪ ናቸው። በመማር ማስተማር ዘርፍ የተሰማሩት አቶ ውቃ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ በመሰረተ ልማት ወደ ኋላ ቀርተዋል ላሉት የቦረና ዞን መልካም አጋጣሚ ነው ብለዋል። ሴናን ኡመት ከና ባዬ እንቆረተምኔ የዚህ የአካባቢው ሕዝብ ታሪክ በትክክል አልተጠናም። ይህ ዩኒቨርሲቲ እዚህ ሲቋቋም የአካባቢውን ባህል፣ ታሪክ፣ መሬቱን ሁሉን አጥንቶ ለሕዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። በሁለተኛ ደረጃ ደግሞ ሕዝባችን ኢትዮጵያ ውስጥ ብቻ አይደለም፣ ኬንያ ውስጥም በብዛት ይኖራል። በኬንያ ያሉት ወንድሞቻችን እዛ ያለው የተጋነነ የትምህርት ክፍያ ስለሚጠይቁ የቦረና ዩኒቨርሲቲ ከድንበር ወዲያ ያሉትን የቡርጂን፣ የቦረናን፣ የገሪን በአጠቃላይ የሁሉንም ማህበረሰብ አንድ ላይ ለማምጣት ትልቅ ሚና ይኖረዋል ብዬ እገምታለሁ። አቶ ቃከለው ዩኒቨርሲቲው የቦረና ዞን ኢኮኖሚ በምን መልኩ እንዲሻሻል ጥናት አድርጎ የአካባቢውን ህዝብ ኑሮ የማሻሻል ኃላፊነትም አለበት ብለዋል። ያበለው ከተማ ነዋሪው አሁንም ዞኑ በመሰረተ ልማት ዝርጋታ ወደ ኋላ የቀረ መሆኑን ነው የተናገሩት። ረኮን ጉዶ ላፍታና አኩማት ቤቱ ኡመቱ ክኑርሲ ሴቡላ ረኮን እንቀብ ጉዶ ተኮ ረኮ ብሻኒቲ እንደሚታወቀው የዚህ አካባቢ ሌላኛው ችግር የመጠጥ ውሃ እጥረት ነው። አካባቢው አርብቶ አደሮች የሚበዙበት ነው። ከብቶቻቸው ውሃ ይፈልጋሉ። ሰውም ውሃ ይፈልጋል። አካባቢው ቆላማ ነው። ውሃ ካላገኘ ደግሞ ወደ ሌላ ልማት ማለፍ አይችልም። ወደ ትምህርት ቤት ግንባታ ስናልፍ ደግሞ የቦረና ዞን ትምህርት ተደራሽነትን ከሌላው የሀገሪቱ አካባቢዎች ስታነጻጽር አሁንም ዞኑ ወደ ኋላ ቀርቷል። ምክንያቱም የዞኑ ቀበሌ ማህበሮች የቆዳ ስፋት ግዙፍ በመሆናቸው ነው። አንድ ቀበሌ ማህበር ውስጥ ትምህርት ቤት አለ ቢባልም መታየት ያለበት ተማሪዎች ከቤታቸው ተነስተው ተማሪ ቤት ለመድረስ የሚወስድባቸው ጊዜ ነው። ስለዚህ ትምህርት ቤቶች በዞኑ በስፋት መገንባት አለባቸው። በተጨማሪም አዳሪ ትምህርት ቤቶችም በተጨማሪ ሊሰሩ ይገባል። ተማሪዎች ተረጋግተው ተቀምጠው እንዲማሩ። ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ ግንባታው ጥር 2011 ዓ ም የተጀመረ ሲሆን በ282 ሚሊዮን ብር ወጪ በ12 የሀገር በቀል የግንባታ ተቋራጮች የመጀመሪያ ምዕራፍ መጠናቀቁን የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ ቱጬ ተናግረዋል። ዶክተር ቦኩ የዩኒቨርሲቲውን ቀጣዩ ምዕራፍ ግንባታን ሲያብራሩ የሚከተለውም ብለዋል። እሱም አሁን በቅርብ ተጀምሯል እንግዲህ ዘጠኝ የተለያዩ የህንፃዎች ግንባታ ግዙፍ የሆነ የውስጥ መሰረተ ልማት ስራ ሰባት ኪሎ ሜትር የውስጥ የአስፋልት መንገድን ያካተተ እና የፍሳሽ ማስወገጃዎችን፣ መብራት የመሳሰሉትን ያቀፈ የመሰረተ ልማት ስራ እየተሰራ ነው። የዚህም ምዕራፍ አጠቃላይ ውጪ ወደ ሶስት መቶ ሰማኒያ ሶስት ሚሊየን የሚሆን ብር ነው። መቶ ፐርሰንት ከመንግስት ካዝና በተመደበ ውጪ ነው የሚሰራው እና ሁሉም ነገር እንግዲህ ተስተካክሎ ከፈጣሪ ጋር በአንድ ዓመት ጊዜ ውስጥ ይህንን የሁለተኛ ምዕራፍ ግንባታ ነው እናጠናቅቃለን ብለን እየሰራን ነው። የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ አሁን በቅርቡ ወደ ዩኒቨርሲቲው ለሚመደቡ ተማሪዎች በአምስት የትምህርት ዘርፎች ትምህርት እንደሚሰጥ ገልጸው ዩኒቨርሲቲው በተለይ በአርብቶ አደሮች ኑሮ ላይ ትኩረት እንደሚያደርግ ገልጸዋል። አርብቶ አደርነት ሁሉን አቀፋዊ የሆነ ስነ ኑሮ ነው። ይህንን መሰረት አድርገን የተለያዩ የትምህርት ፕሮግራሞችን የተለያዩ የምርምር ፕሮግራሞችን እናካሄዳለን። ትምህርቶቻችን ፕሮግራ የጥናት ፕሮግራሞቻችን የአርብቶ አደሩን ህይወት የሚመስሉ ለኑሮ መሰረት የሆኑትን የእንስሳት ሀብት እጅግ በጣም ሰፊ ክምችት ያለው የእንስሳት ሀብት እሴት ተጨምሮበት የአካባቢውን ማህበረሰብ ከችግር የሚያወጣው መሆን አለበት። ይህንን ለማድረግ አንድ ጥናቱን ማካሄድ ከዛ ገበያ ማፈላለግ፣ ማስተሳሰር፣ ሴቶችን መጨመር የመሳሰለቱን ንግሮች ያካትታል። ስለዚህ የቦራና ዩኒቨርሲቲ በመጀመሪያ ደረጃ አረዳዱን ለማስተካከል ከዛ በኋላ የእንስሳት እርባታውን ህዝቡ ያለውን እውቀትና በሳይንስ በኩል የምገኘውን እውቀት በማቀናጀት እንዲሻሻልና ገበያ ተፈልጉበት ተፈልጎለት ህዝቡ እዚህ ላ ተመስርቶ ኑሮን እንዲያሻሽል በርትቶ ይሰራል ማለት ነው። የቦረና ዞን አስተዳደር በበኩሉ መንግስት የዞኑን የመሰረተ ልማት ተደራሽነት ለማስፋፋት እየሰራ ነው ብለዋል። አቶ ጉዮ ገልገሎ የቦረና ዞን አስተዳዳሪ ባለፈው ዓመትና ዘንድሮ ዓመት ብቻ ከሁለት መቶ በላይ የመሰረተ ልማት ስራዎች ለአገልግሎት በክተዋል ብለዋል። አሁንም የትምህርት ተደራሽነት ለአርብቶ አደር ልጆች ለማስፋፋት ተጨማሪ አዳሪ ትምህርት ቤቶች መገንባት ላይ መሆናቸውን ገልጸው ነዋሪዎች ተጓተዋል ላሉት የቦረና ንጹህ መጠጥ ውሃ ስራን አስመልክተው ደግሞ ቀጠመ ምላሽ ሰጥተዋል። ቢሻልቲ ወልቀበቴ ቢሻን ቦረና ገንገላቴ መደኮሚ ውል ጋሪ ታቱረ ሞቱማን ዶክተር አብይ የቦረና ዞን የመጠጥ ውሃ ለብዙ ዓመታት በመጓተቱ ምክንያት የዞኑ ዋነኛ የመልካም አስተዳደር ጥያቄ ሆኗል። ከአምስት ወር በፊት የፌዴራል መንግሥት እና የኦሮሚያ ክልል አስተዳደር አንድ ቢሊዮን ብር መድበው አሁን ወደ ሥራ ገብቷል። ሥራው አዲስ የዲዛይን ቅየሳ ስለሚያስፈልገው በዚህ ቀን ይጠናቀቃል በሚል አልተነገረም። ነገር ግን መንግሥት በጊዜ ለማጠናቀቅ አቅጣጫ አስቀምጧል። ባለፈው ሳምንት የቦረና ዩኒቨርሲቲ ምረቃ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቦሼ፣ የኦሮሚያ ክልል ፕሬዚዳንት አቶ ሺመልስ አብዲሳ፣ የኬንያው ማርሳቢት አስተዳደር ገዢ መሐመድ አሊ ና ሌሎች እንግዶች መገኘታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ